ለመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አቻና ኩያ የማይገኝለት አምላካችን ባይታደገን፣ ባይጠብቀን ኖሮ እኔና እናንተ ወገኖቼ በዚህች ምሽት በራዲዮናችን ዙሪያ ባልተሰባሰበን ነበረ። በእውነት እግዚአብሔር በምሕረቱ ባለጠጋ ስለሆነ ከብዙ መከራ ከብዙ ነገር ታደገን፣ ስሙ ለዘላለም እየተመሰገነ ይሁን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ የእግዚአብሔርን በጎነት የእግዚአብሔርን ታላቅነት እንደ ወትሮ ሁሉ ላነሳሳ ብዬ እንጂ ሰላምታይና አልዘነጋውም። የታደገንና የጠበቀን ለዛሬም ደግሞ እንድንበቃ ፈቃዱ የሆነ እግዚአብሔር አምላካችን ታላቅ ነውና፣ እነሆ ዛሬ ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን ታዲያ የምንመለከተው የምዕራፍ አሥራ ሰባትን ትምህርት ይሆናል። በምዕራፍ አሥራ ስድስት ውስጥ የተናገረን እግዚአብሔር አምላካችን አሁንም በዚህ በምዕራፍ አሥራ ሰባት ውስጥ ድንቅ ነገሮችን ይናገረናል። እግዚአብሔር ባርኮናል። እግዚአብሔር በቃሉ ገሥጾናል። እግዚአብሔር በቃሉ አስተካክሎናል። እኔና እናንተ ታዲያ ማድረግ ያለብን አንድ ነገር ብቻ ነው፣ እንደ ፈቃዱ መኖር። እግዚአብሔር ሆይ ጉልበት ስጠኝ፣ እግዚአብሔር ሆይ ያንተ ንብርታት ጨምርልኝ፣ እንደ ፈቃድ እንድኖር፣ ፍሬ እንዳፈራ ማለት መቻል አለብን ወገኖቼ። የሚያስደነግጠን፣ የሚያስበረግገን ምንም ነገር መኖር የለበትም። በዙፋኑ ላይ ያለ እግዚአብሔር አዎ ለዘላለም ጸንቶ ይኖራል። እኔና እናንተ ከዚህ ቀደም እንደተናገርኩት መደንገጥ፣ መፍራት ያለብን እግዚአብሔር ዙፋኑን አሳልፎ ለሌላ ሰው እየሰጠ እንደሆነ ብቻ ነው። አዎ ለሚኒስቴሮቹ ለካቢኔዎቹ፣ ወይንም ደግሞ ለተከታዩ ለምክትሉ እግዚአብሔር እንደ ሌሎቹ የሚሰጥ ቢሆን ኖሮ ዙፋኑን፣ ያኔ መደናገጥ መቻል አለብን፣ ያኔ መፍራት አለብን። እግዚአብሔር ግን ዙፋኑን ለሌላ አሳልፎ ስለማይሰጥ ብቻውን ንጉሥ ሆኖ ብቻውን አምላክ ሆኖ ስለሚገዛና ስለሚኖር ፈጽሞ መፍራት የለበትም። እግዚአብሔር ታላቅ ነው። አቻና ኩያ የለውም። እናመሰግንሃለን በቃ እናመሰግንሃለን። እግዚአብሔር ሆይ የቱን ተናግረን የቱን ጠቅሰን እንችላለን? በግራና በቀኝ ከፊትም ከኋላም ሁሌ ተጠነቀክልን፣ ዛሬም ተጠነቀክልን፣ ነገም ትጠነቀቅልን አለ አንተ እግዚአብሔር ነህና አቤቱ አምላኬ ሆይ ነፍሳችን በአንተ ሐሴታ አደረገች እጅ እጅግ ደስ ብሎናልና፣ ክብር ለስምህ ይሁን። በዚህች ምሽት በመካከላችን ተገኝተ ቃልህን ባርክልን። ወገኖቼ በዚህች ምሽት ሊያዳምጡ ወደ አንተ ቀርበዋል። እግዚአብሔር ሆይ አበበን አይደለም የሚያዳምጡት፣ ስጋና ደም ያዘጋጀውን ትምህርት አይደለም። እነሆ ጌታዬና አምላኬ ሆይ ወደር የማይገኝለት ሰማይና ምድር ቢያልፉ እንኳን የማያልፈውን ዘላለማዊን ቃልህን ለመስማት ሁሉ ሁላችንም በፊት ተሰብስበናልና፣ እግዚአብሔር ሆይ ይህን ቃልህን ባርክልን። በእውነት ራሳችንን ከቃል አኳያ እያየን መራመድ እንድንችል ፍሬ ማፍራት እንድንችል ጸጋህን አብዛልን። ይህ ይበቃናልና፣ ክብር ለስሜ ይሁን። ድካማችንን ይቅርበል። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አድማጮቼ ቀደም ብዬ እንደ ተናገርኩት የምዕራፍ ዐሥራ ስድስትን ትምህርት ጨርሰን ዛሬ የምንመለከተው የምዕራፍ ዐሥራ ሰባትን ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁ እንደ ወትሮ ሁሉ ገለጥ ገለጥ አድርጉና ኦሪዘ ጸዓት ምዕራፍ ዐሥራ ሰባትን ተመልከቱ። ዘጸአት ምዕራፍ አሥራ ሰባት የሚከተሉትን ዋና ዋና ነጥቦች እናገኛለን። አንደኛ እስራኤላውያን ረፊዲም በሚባል ስፍራ በሰፈሩ ጊዜ የሚጠጡትን ውሃ ስላላገኙ ስለ ማጉረምረማቸው፣ በሁለተኛ ደረጃ ደግሞ እግዚአብሔር ሙሴን ወደ ኮሬብ ልኮ በበትሩ ውሃን ከአለት እንዲያፈልቅ ስለ ማድረጉ፣ በሦስተኛ ደረጃ አሮንና ሆር የሙሴን እጆች ደግፈው ይዘው እስራኤል አማሌቅን ስለማሸነፉ በአራተኛ ደረጃ ደግሞ ሙሴ ለያህዌን ንሲ መሰዊያ ስለመስራቱ ስለ መሥራቱ እንመለከታለን። ወገኖቼ የእስራኤል ልጆች የግብፅን ምድር ለቀው በምድረ በዳ ጉዞ ላይ ይገኛሉ። ጉዞአቸውንም ወደ ሲና ተራራ አቅንተዋል። እስቲ በአይነ ህሊናችሁ ይህ ሁሉ ሕዝብ አንድ ላይ ሲተምና ሲራመድ ሲሄድ ተመልከቱ። በጉዞው ሳሉ እስራኤላውያንን ያጋጠሟቸው ልምምዶች ዛሬ ለእኔና ለእናንተ ሕይወት ልዩ ትምህርት ይሰጣል። ይህም ሁሉ እንደ ምሳሌ የሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገሥጸን ተጻፈ የሚለውን ቃል ማስታወስ መቻል አለብን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ክርስቲያኖች ሁሉ እነዚህን ትምህርቶች በሚገባ ማንበብና ማስተዋል ይገባቸዋል እነዚህ ትምህርቶች ሁሉ በምሳሌያዊ መልክ ስለቀረቡልን ትርጉማቸው የሚያስቸግር አይደለም በመጀመሪያ ደረጃ ከቁጥር አንድ እስከ ሶስት ውሃ ከአለት ስለ መፍለቁ የሚያወሳውን ክፍል እንመለከታለን የእስራኤል ልጆች በምድረ በዳ በሚጓዙበት ጊዜ ውሃ ጥም ስለ ያዛቸው እንደ ገና በሙሴ ላይ አጒረመረሙ። ታሪኩ እንዲህ ነው። የእስራኤል ልጆች ማኅበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ፣ በረፊድምም ሰፈሩ። ሕዝቡም ይጠጡ ዘንድ ውሃ አልነበረም። ሕዝቡም ሙሴን እተጣሉት የምንጠጣውን ውሃ ስጠና አሉት። ሙሴም ለምን እትጣሉኛላችሁ እግዚአብሔርን ስለ ምን ትፈታተናላችሁ? አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። እኛንና ልጆቻችንን፣ ከብቶቻችንን በጥማት ልትገድል ለምን ከግብፅ አወጣህን ሲሉ በሙሴ ላይ አንጎራጎሩ ይላል። የእስራኤል ልጆች ሁል ጊዜ አጉረምራሚዎች ናቸው። ወገኖቼ፣ እስቲ ሕይወታችሁን ተመልከቱ። በቤታችሁ፣ በመስሪያ ቤታችሁ፣ በትምህርት ቤታችሁ፣ በሥራ ስፍራ ሁሉ ታጉረመርማላችሁን? እነዚህ የእስራኤል ልጆች ፍላጎት አላቸው፣ ደግሞም ማጉረምረም ይጀምራሉ። እግዚአብሔርም ፍላጎታቸውን በመልካምነቱ ይሞላል። ከዚያም አንድ ችግር በፊታቸው ብቅ ሲል ማልቀስ፣ መጨቃጨቅ ስህተት መፈለግና ማጉረምረም ይቀናቸዋል። ወገኖቼ፣ ወንድሞቼና እህቶቼ፣ እናቶቼና አባቶቼ ዛሬም ብዙ ቤተ ክርስቲያናትና ምእመናን በተመሳሳይ መንፈሳዊ ሁኔታ ውስጥ ይገኛሉ ብዬ ስነግራቸው ያላንዳች ጥርጥር ነው ግን በጣም በተመቻቸው ሁኔታ እንዳሉ አድርገው ራሳቸውን ደግሞ ይቆጥራሉ። ከዚህ ትልቅ ስህተት ሊመለሱ አይፈልጉም። የማጉረምረም ህይወት በእግዚአብሔር ፊት ከቶ ፈጽሞ የተወደደ አይደለም። ቁጥር አራት ሙሴም ሊወግሩኝ ይቀርበዋልና በዚህ ሕዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ ይላል። በዚህ ጊዜ ምናልባትም ሙሴ ሥራውን ቢለቅና ለሌላ ሰው አሳልፎ ቢሰጥ ደስ ባለው ነበረ። እስቲ ሙሴን ተመልከቱ። የእስራኤላውያን ማጉረምረም በጣም አበሳይቶታል፣ ደሞም አስጠልቶታል፣ በዝቶበታል። ነገር ግን እግዚአብሔር የሚያደርግላቸውን ጥንቃቄ ቀጥሎ ባለው ቁጥር ውስጥ አስተውለን እንመለከታለን። ቁጥር አምስት እግዚአብሔርም ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ከአንተ ጋር ውሰድ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 ይህ ዓለት ምንን ይወክላ አል ብለን መጠየቅ አስፈላጊነት ያለው ጉዳይ ነው። የዓለቱን ምንነት በተመለከተ ብዙ የሆነ የራሳችንን ግምትና ሐሳብ ልንሰጥ እንችላለን። የእግዚአብሔር መንፈስ ግን በአንደኛ ቆሮንቶስ ምዕራፍ ዐሥር ከቁጥር አንድ እስከ አራት ስለ ዓለቱ ምንነት እንዲህ ሲል ያብራራል። ወንድሞች ሆይ ይህን ታውቁ ዘንድ ወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም ከባሕር በታች ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባሕር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና ያም ማለት ክርስቶስ ነበረ ይላል። እስራኤላውያን ይበሉ የነበረው መብል መና ነበረ። ይህም መብል የሕይወት እንጀራ የሆነው የክርስቶስ ምሳሌ ነበረ። ዓለቱም የሕይወቱ ምንጭ የሆነው የክርስቶስ ምሳሌ ነበረ። እስቲ ጊዜ ሲኖራችሁ እነዚህን ክፍሎች በደንብ ተመልከቱ። መዝሙር 61 ቁጥር 2 መዝሙር ስልሳ አንድ ቁጥር ሁለት አለፍ ብላችሁ ደግሞ እንዲሁ መዝሙር 78 ቁጥር ሰላሳ አምስት መዝሙር 78 ቁጥር ሰላሳ አምስት አንደኛ ጴጥሮስ ምዕራፍ 2 ከቁጥር ስድስት እስከ 8 አንደኛ ጴጥሮስ ምዕራፍ ሁለት ከቁጥር ስድስት እስከ 8 አንደኛ ቆሮንቶስ ምዕራፍ ሶስት ቁጥር አስራ አንድንም ተመልከቱ። ይህንን ክፍል አንብበው ሐዋርያው ጳውሎስ እንዲህ ሲል ይመሰክርልናል ወይም ደግሞ ይመክረናል። ከተመሠረተው በቀር ማንም ሌላ መሠረት ሊመሠርት አይችልምና፣ እርሱም ማን ነው? ይላል ኢየሱስ ክርስቶስ ነው ይላል። በአንድ ተወዳጅ በሆነው ዝማሬ ውስጥ እንደ ተጠቀሰው ኢየሱስ ክርስቶስ በደረቅና በሚያደክም ምድረ በዳ ውሃ የሚሰጥ አለት መሆኑ ተጽፎ ይገኛል። ከላይ በሚመለከቱት ወይም በተጠቀሱት ጥቅሶች ውስጥ ጌታ ኢየሱስ ክርስቶስ ቤተ ክርስቲያን የተመሠረተችበትና ደግሞም ቅዱሳን የሚያርፉበት መሠረት ነው። እርሱ የሕይወት ውሃ የምናገኝበት አለት ነው። ከዚህ አለት ሌላ የሕይወት ውሃ የሚገኝበት ቦታ የለም። በአንድ ነገር ሐሰተኛ መሆን አልፈልግም። ማንም ሰው ከአለት የተፈጥሮን ውሃ ሊያገኝ ከቶ አይችልም። ዛሬ ከአለት ውሃ እንደሚገኝ ማሰብ ከቅጠል ደም እንደሚገኝ ወይም ከእንጨት የብርቱካን ጭማቂ እንደሚገኝ ከማሰብ ጋር ሊመሳሰል ይችላል። በአለት የሚያስደንቀን ነገር ቢኖር የነጠረ ጥንካሬውና ዘለቄታ ያለው መሆኑ ነው። ስለዚህ ከአለት የምንማረው ብዙ ጠቃሚ ትምህርቶች አሉ። በመሠረቱ አለትን ልትዳስሰው ትችላለህ፣ ወገኔ ሆይ፣ ግን ልትጠጣው አትችልም። ጌታ ኢየሱስ ክርስቶስ ከመሞቱ በፊት ያስተማራቸው ትምህርቶችና ያስቀመጣቸው መመሪያዎች በራሳቸው ላያድኑ ይችላሉ። እነዚያን መመሪያዎች ከሕይወትህ ጋር ብታዋህድ ለሕይወትህ ብዙ ጥቅም ሊሰጡ ይችላሉ። ደህንነትን ልታገኝ፣ በዓለቱ በኢየሱስ ክርስቶስ ላይ ልትወድቅ ትችላለህ። ነገር ግን ሰው በችሎታው ከዓለቱ ውኃ ሊያገኛ አይችልም። ዓለቱ በተመታ ጊዜ ግን ሕይወት የሚሰጥ ውሃ ተገኝ ኢየሱስ በመስቀል ላይ ተሰቀለ። ሊያድንህ የሚችለው የአንተን ኀጢአት በመሸከም አንተን ተክቶ በተሰቀለው በኢየሱስ ክርስቶስ ስታምንህ ብቻ ነው። እስካሁን ስለ ዓለት የተናገርነው ነገር ይሄ ነው። ኢየሱስ ሳይሞት በፊት ሕያው ዓለት ነበረ። ሕይወት የሚሰጥ ዓለት መሆኑ ትርጉም ያገኘው በመስቀል ላይ ሲሰቀል ነው። የተመታው ዓለት የኢየሱስ ክርስቶስ ሞት ምሳሌ ነው። ሌላ ጊዜ ደግሞ የእስራኤል ልጆች ውሃ በማጣት እንደገና እንዳጉረመረሙ በዘልቁ መጽሐፍ ውስጥ ተጽፎ እናገኛለን። መጀመሪያ ውሃ አጥተው ተጠምተው ባጉረመረሙ ጊዜ እግዚአብሔር ሙሴን ዐለቱን እንዲመታ ሲነግረው፣ ሙሴ ማለቱን ሲመታ ውሃ ወጣ። በዘልቁ ውስጥ ግን እግዚአብሔር ለሙሴ የተለየ መመሪያዎችን ሲሰጠው እንመለከታለን። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በትርህን ውሰድ አንተና ወንድምህ አሮን ማኅበሩን ሰብስቡ። ድንጋዩንም ውሃን እንዲሰጥ እነርሱ ሲያዩ ተናገሩት፣ ከድንጋዩም ውሃ ታወጣላቸዋለህ፣ እንዲሁም ማኅበሩን ከብቶቻቸውንም ታጠጣቸዋለህ ይላል። ይህንም በተመለከተ ኦሪዘ ዕልቁ ምዕራፍ ሀያ ቁጥር ስምንትን መመልከት ይቻላል። ኦሪዘ ዕልቁ ምዕራፍ ሀያ ቁጥር ስምንት ዐለቱ በመጀመሪያ የተመታ ስለሆነ አሁን ግን ሙሴ ላለቱ መናገር የነበረበት ክርስቶስ ከአንድ ሺህ ዘጠኝ መቶ ዓመታት በፊት በመስቀል ላይ ተሰክሎ ተፈጸመ ሲል የደህንነታችን ጉዳይ በርግጥም ተፈጽሟል። ኢየሱስ እንደገና መሰቀል የለበትም። እርሱ በመስቀል ላይ በሠራው ሥራ እግዚአብሔር በፍጹም ረክቷል። ወዳጄ ሆይ አንድ ጥያቄ ልጠይቅ። አንተስ ክርስቶስ ስለ አንተ ብሎ በመስቀል ላይ በሠራው ሥራ ረክተሃልን? እርሱ ሊያድንህ ስለ ሞተ እግዚአብሔር የሚጠይቅህ ነገር ቢኖር በልጁ አምነ እንድትድን ብቻ ነው። ዛሬም ከዓለቱ ከኢየሱስ ክርስቶስ መንፈሳዊ በረከት ይመጣል። የደረቁ ከንፈሮቻችንን ሊያረጥብ የበረከት ውሃ ከርሱ ዘንድ ይወጣል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ አንድ ቁጥር ሦስት እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን ይላል? ይባረክ ይላል። ዓለቱ አንድ ጊዜ ስለተመታ፣ ከዚያ በመቀጠል ጥምን የሚያረካ ውሃ በማያቋርጥ ሁኔታ ይፈልቃል። ምንጩ ሞልቶ ይፈሳል። ሙላቱን ይቺ ዓለም ልትይዘው አትችልም። ይህ ሆኖ ሳለ ብዙ ሰዎች ነፍሳቸው ተጠምታ ምላሳቸውም ከትናጋቸው ጋር ተጣብቃ ትገኛለች። በሚሊዮን የሚቈጠሩ ሰዎች መንፈሳዊውን መጠጥ ስላላገኙ በመሞት ላይ ይገኛሉ። የምንጩም ቧንቧ በሰዎች ጥርጣሬ ተዘግቷል። በኀጢአታቸው ምክንያት አይሠራም። ከዓለምም መለየት ስለማይፈልጉ ውሃ አይተላለፍም። የምንጩም መስመር ክርስቶስን በሚመሰክሩ በእርግጠኝነት ግን በማያውቁት ሰዎች ታግዷል። በጌታ የተወደዳችሁ ወገኖቼ ሆይ የሰዎችን ሁኔታ አንዳንድ ጊዜ በማይበት ሰዓት በጣም እረበሻለሁ፣ አዝናለሁም። ዓለም በጥም ተመታለች። ወዳጄ ሆይ በተለየ ሁኔታ በግልህ ጠይቀሃለሁ። የሕይወት ውሃ ልትጠጣ ወደዚያ ወደ ተመታ ዋለት ቀርባሃልን? እግዚአብሔር እንዲህ ይልሃል፣ ከዚህ ውሃ ብትጠጣ ለዘላለም አትጠማም። አዎ ከቶ አትጠማም። እግዚአብሔር እየተመሰገን ይሁን። በመቀጠልህ በመቀጠል ደግሞ እስራኤላውያን ከአማሌክ ጋር ውጊያ ስለ መግጠማቸው የሚያወሳውን ክፍል እንመለከታለን። ቁጥር ስምንት በምድረ በዳ ሲጓዙ እስራኤላውያን ወደ አማሌቃውያን ሰፈር ደረሱ። በመጽሐፍ ቅዱሳችን ውስጥ አማሌክ ሥጋን እንደሚወክል አያለሁ። ከዚህ የእስራኤላውያን ልምምድ ደግሞ የምንማረው ሌላ ትምህርት አለ። እስቲ ቁጥር ስምንትን እናንብብ። አማሌቅም መጥቶ ከእስራኤል ጋር በራፊድም ምን አደረገ ይላል? ተዋጋ ይላል። አማሌቅ በኤሳው የዘር ሐረግ ውስጥ ይመደባል። ይህን ልብ በሉ። አማሌቅ በኤሳው የዘር ሐረግ ውስጥ ይመደባል። ኤሳው የሥጋ ምሳሌ ሲሆን፣ ዘሮቹ የሆኑ አማሌቃውያን ደግሞ የእስራኤላውያን ጠላቶች ነበሩ። ይህንን ጠላትነታቸውን ከቶውኑ አላቆሙም። ከዚህ የተነሳ እስራኤላውያን ለመጀመሪያ ጊዜ በጦርነት ውስጥ ሲገቡ እንመለከታለን። ኦሪት ዘጸአት ምዕራፍ 17 ከቁጥር ዘጠኝ እስከ አስር ያለውን መመልከት ትችላላችሁ። ሙሴም ኢያሱን፣ ጉልማሶችን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ ይላል። አስቀድሞ እንደ ተናገርኩት የአማሌቃውያን አባት የሆነው ኤሳው ሥጋን ይወክላል። እስራኤላውያን አማሌቅን በራሳቸው ጉልበት ማሸነፍ እንዳልቻሉ ሁሉ እኔና እናንተ በራሳችን ጉልበት ሥጋን ማሸነፍ ከቶ አንችልም። ሥጋ መንፈስን ይዋጋል፣ መንፈስም ስጋን ይዋጋል አዋርያው ጳውሎስ በገላትያ ምዕራፍ 5 ቁጥር 17 እንዲ ስል ያብራራዋል ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ ምርስ በርሳቸው ይቀዋወማሉ ስለዚህም የምትወዱትን ልታደርጉ አትችሉም ይላል እስራኤልና አማሌቅ በምድረ በዳ ያደረጉት ውጊያ ይህንን በሥጋና በመንፈስ መካከል ያለውን ጦርነት ያሳየናል ቁጥር 11ና 12 እንደሞ እንዲህም ሆነ። ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበረ፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበረ። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ ይላል። ጠለቅ ብለን ነገሩን ስንመረምር ጦርነቱ የሚካሄደው በተራራ ጫፍ ላይ ነበረ። ጦርነቱ ደግሞ የሚካሄደው በጸሎት ነበረ። እስራኤላውያን በዚህ ጦርነት ድል ያገኙት በችሎታቸው አልነበረም። እነርሱ ማለትም እስራኤላውያን ልምድ ያላቸው ወታደሮች ወይም በጦርነት ስልት ግንዛቤ ያገኙ ሰዎችም አይደሉም። ይህ ውጊያ የተካሄደውና ድል የተገኘው በሙሴ ጸሎት ነበረ። የሙሴ እጆች በሚዝሉበት ጊዜ ወይም የሙሴ እጆች በሚደክሙበት ጊዜ እስራኤላውያን ይሸነፉ ነበረ። በዚህ ቦታ እኛ ክርስቲያኖች ማሰብ ያለብን ጠቃሚ ነገር ቢኖር በሥጋ ኃይል ላይ ድልን የሚሰጠን መንፈስ ቅዱስ መሆኑን ነው። ክርስቲያን እንደ መንፈስ ፈቃድ በሚመላለስበት ጊዜ ድልን ያገኛል። እኔና እናንተ ያለ መንፈስ ቅዱስ ፈቃድ የምንመላለስ ከሆነ አማሌቅ ወይም ሥጋ በቀላሉ ያሸንፈናል። የሙሴ እጆች ተደግፈው በሚበረቱበት ጊዜ እስራኤላውያን ያሸንፉ ነበረ ጠላቶቻቸውን። እኔና እናንተ በራሳችን ችሎታ ሥጋን በፍጹም ልናሸንፍ አንችልም። መንፈስ ቅዱስ ብቻ ነው ድልን ሊሰጠን የሚችለው። ቁጥር 13 እና 14 ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው ይላል። አሁን እስቲ ትንሽ ቆም ብለን ኢያሱ ስለሚባለው ሰው እናስብ። ኢያሱ ሙሴን ሊተካ ያለ ሰው ነው። ልብ በሉ ኢያሱ ሙሴን ሊተካ ያለ ሰው ነው። አሁንም ይህንን ታላቅ አላፊነት ሊረከብ በዝግጅት ላይ ነው ያለው። ኢያሱ ተራ ሰው ነው። ነገር ግን እግዚአብሔር ፊት ለፊቱ ለሚጠብቀው ሥራ እያዘጋጀው ነው ያለው። እግዚአብሔር አማሌቅን እንደሚያጠፋ ኢያሱ እየሰማ ለሙሴ ይነግረዋል። ይህም ለኢያሱ ትልቅ ልምምድና ትምህርት ነው። እስቲ ወደ ቀደመው ሐሳባችን እንመለስ። እግዚአብሔር ከአማሌቅ ወይም ከሥጋ ጋር ጉዳይ የለውም። ለዚህም ጻዲቅ ለሆነው ሐሳቡ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ቤተ ክርስቲያንን ወደ ሰማይ በሚወስድበት ጊዜ ሁኔታዎችን ሁሉ ይለውጣል። ሥጋና የሥጋ ዘር በፍጹም ስፍራ አይኖሩም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 እንዲህ ሲል ያረጋግጣል ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ ዐይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብስ ሆነው ይነሳሉ፣ እኛም እንለወጣለን ይላል። እግዚአብሔር ቤተ ክርስቲያንን ሳይለውጥ አሁን ባለችበት ሁኔታ ወደ ሰማይ የሚወስድ ቢሆን ኖሮ ሰማይ እንደዚህ አሮጌ ምድር ሆኖ በቀረ ነበረ። ምክንያቱም በአሮጌው ባሕሪያችን ሰማይ እንደ ምድር ሆኖ ይቀራልና። እኔን ራሴን ለብዙ ዓመታት አሮጌው ባሕርዬ እያስቸገረኝ እኔም እየጐሰምኩኝ ኖሪያለሁ። አሁንም ከአሮጌው ባሕሪ ነጻ ለመውጣት እፈልጋለሁ። ይህን ለማድረግ ብዙ ሞክሬአለሁ። ነገር ግን ወገኖቼ ደግሞ ደጋግሞ የአሮጌ ባህሪ ብቅ እያለ ያስቸግራል። አንድ ቀን ከዚህ አሮጌው ሥጋ ሊገላግለኝ ቃል ስለ ገባልኝ እግዚአብሔርን እጅግ አድጌ አመሰግናለሁ። የክርስቶስ የሆኑቱ አንድ ቀን ይለወጣሉ፣ ለሰማያዊ መንግሥትም የበቁ ይሆናሉ። የአማሌቅ ዝክር ከሰማይ በታች ጨርሶ ይደመሰሳል። ሙሴም መሠዊያ ሠራ ስሙንም የአዌኒሲ ብሎ ጠራው። እርሱም እጁን በእግዚአብሔር ዙፋን ላይ ስለ ጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ ይላል፣ ቁጥር ዐሥራ አምስትና ዐሥራ ስድስት አሁን ባነበብነው ክፍል ሦስት ጠቃሚ ነጥቦችን እናስተውላለን። የመጀመሪያው እግዚአብሔር ከአማሌቅ ጋር ምንም አይነት መስማማት እንደሌለው እግዚአብሔር ከአማሌቅ ጋር ምንም አይነት መስማማት እንደሌለው ይህም ማለት በሌላ አነጋገር እግዚአብሔር ከአሮጌው ባሕሪያችን ጋር አይስማማም። በሁለተኛ ደረጃ ደግሞ ከዚህ አሮጌው ባሕሪ ጋር ምንም አይነት ድርድር እግዚአብሔር አያደርግም። ከአሮጌው ባሕሪ ጋር እግዚአብሔር ምንም አይነት ድርድር አያደርግም። ጌታ ከአማሌክ ጋር ከትውልድ እስከ ትውልድ ሁልጊዜ ይዋጋል። በሦስተኛ ደረጃ ጠቃሚ ነጥብ አድርገን የምንመለከተው በዚህ ሰውነት በዚህ ምድር ላይ እስካለን ድረስ ከአሮጌው ባሕሪ ጋር የማያቋርጥ ውጊያ እናደርጋለን ወይም ማድረጋችን ነው። አንድ ማስተዋል ያለብን እውነት ቢኖር ወገኖቼ በአሮጌው ባሕሪ ላይ ድልን የሚሰጠን የእግዚአብሔር መንፈስ ብቻ መሆኑን ነው። የእግዚአብሔር ስም ለዘላለም የተባረከ። ወዳጆቼ እንደ ትላንትናው መመላለስ የለብን። እንደ ከዚህ ቀደሙን መመላለስ የለብን። የእግዚአብሔርን ጸጋ ለብሰን ደግሞ አንድ እርምጃ ወደ እሱ ከፍ የምንልበትን ጸጋ ከሱ መሻት ያስፈልገናል። አሮጌውን ነገራችንን አውልቀን ካልጣልን በስተቀር አሮጌው ነገሩ ደግሞ እኛን ይውጠናልና በጌታ ፊት ዛሬውኑ ንስሐ ገብተን በቅድስናና በንጽሕና በፊቱ መመላለስ እንድንችል እግዚአብሔር ይር። ዛሬ የደረሰን ደብዳቤ ደግሞ ከመተከል ከወንበራ ወረዳ ሲሆን የጻፉልን አየሩ ደሜ አሰፋ ገርቢ ቴዲ ፈይሳና ለሜሳ ይብሳ ናቸው። በጌታ የተወደዳችሁ ክቡራን አድማጮቻችን በያላችሁበት የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ እያልን እኛም ሰላምታችንን እናቀርብላችኋለን። ባላችሁበት ስፍራ በምን አይነት ሁኔታ ውስጥ እንደምትመላለሱ ይህንንም የመጽሐፍ ቅዱስ ትምህርት በራዲዮ በመከታተል ሕይወታችሁን የቱን ያክል በመጠገንና በማሳደግ እንዳላችሁ ገልጻችሁ ጽፋችሁልናል። እግዚአብሔርን ምን ይሳነዋል? አዎ ክርስትና አልጋ ባልጋ አይደለም። ለዚህም ነው እንግዲህ በሚያጋጥመን ፈተና ውስጥ ሁሉ አልፈን እንድንሻገር የእግዚአብሔር ጸጋና ኃይል ይበዛልን ዘንድ ዘወትር በርሱ ፊት የምንቀርበውና በረከከው መልካሙን እስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይለናል ወንጌል። ክብራን አድማጮች ያየሩ ደሜ አሰፋ፣ ገርቢ፣ ቴዲ ፈይሳ፣ ለሜሳ ይብሳ። አዎ በእናንተ ውስጥ እግዚአብሔር ያስቀመጠው ብርሃን ለሌሎች መብራት መቻል አለበት። ሌሎችን እንዲማርክ እሾህ በሆነ መንገድ ትራመዱ ይሆናል። በዚያ እሾ መንገድ ውስጥ ደግሞ የሚያሻግራችሁን ጫማ እግዚአብሔር ሳይሰጣችሁ ፈጽሞ ወደዚያ እሾ አይልካችሁም። ስለዚህ ሰዎች ለምን ይቃወሙናል፣ ሰዎች ለምን ይጠሉናል ብላችሁ ፈጽሞ አትከፉ። በውስጣችሁ ያለው ብርሃን ለሌሎች ቢበራ ብርሃኑን አይተው ደግሞ ሌሎች ወደ እናንተ መምጣት ይችላሉና፣ አኗኗራችሁ፣ አመላለሳችሁ በየትኛውም የሥራ ስፍራ ክርስቶስ ኢየሱስን የምታንጸባርቁ የወንጌል አርበኞች ሆናችሁ መገኘት አለባችሁ። ባላችሁበት ስፍራ እግዚአብሔር ጸጋውን እንዲያበዛላችሁ የዞትር ጸሎታችንን ደብዳቤዎቻችሁ አይለዩን በሰላሙን